ዜናዎቹን ከማሰማታችን በፊት ርዕሰ ዜናዎቹን እነሆ። በኩዊንስላንድ የዝናቡ መጠን እንደቀነሰ ቢነገርም ቀድሞ የጣለው ዝናብ ከመሬት እስኪደርቅ ጊዜ ይፈጃል ተባለ። የፍልስጤም ባለስልጣናት አዲስ የካቢኔ አባላት መሐላ ፈጸሙ። የአርሰናል የሴቶች የእግር ኳስ ቡድን ቼልሲን በመርታት የሊጉ አሸናፊ ሆነ። የሚሉት የቀኑ ዋና ዋና ዜናዎቻችን ናቸው። ዜና በዝርዝር። ከቀኑ ዜና ጋር ማርታ ጸጋው ነኝ። በኩንስላንድ አውሎ ንፋስ ቀላቅሎ ሲጥል የቆየው ዝናብ የቆመ ቢሆንም በዝናቡ ሳቢያ የተጠራቀመ ውሃ እስኪጠፋ ብዙ ጊዜ ሊፈጅ እንደሚችል የሚትሮሎጂ ቢሮ አስታወቀ። ባለፈው ቅዳሜ የጣለው ከፍተኛ ዝናብ በርካቶችን ከመኖሪያ ቤታቸው እንዲወጡና በማውንት አይሳ ተጠልለው እንዲቆዩ አስገድዷቸዋል። በኩንስላንድ በአንዳንድ ቦታዎች ንፋስ የቀላቀለ ዝናብ አሁንም የሚታይ ቢሆንም ነገር ግን ከቀድሞ ጋር ሲነጻጸር ላለፉት 24 ታት በከፍተኛ ሁኔታ እየደረቀ መሆኑን አንገስ ሃይንስ ከሚትሮሎጂ ቢሮ አስታውቀዋል። ኃይለኛን ዝናቡ ተዳክሞ ጠፍቷል። ተስፋም የምናደርገው ደረቅና ፀሐያማ የአየር ጠባይን ነው። ልብ ማለት የሚገባን ግን ዝናቡ ቢያቆምም የተጠራቀመ ውሃ እስከሚደርቅ ጊዜ ይፈጃል። በተለይ ደግሞ ቁልቁለታማ በሆኑት አካባቢዎች የጎርፍ መጥለቅለቅ ሊከተል እንደሚችል መጠበቅ ይኖርብናል። ስለሆነም ኩሬዎችና ወንዞች ቀስ እያሉ ይደርቃሉ። ተስፋ የምናደርገውም የሞቃቱ አየር እየመጣ ባለበት ወቅት የውሃው መጠን እንደሚቀንስ ነው። በኤሌክትሪክ የሚሰሩ መኪናዎች ቻርጅ ጣቢያዎች ባለፈው አመት ከተሰሩት ጋር ሲነጻጸር ቁጥራቸው በእጥፍ መጨመሩ ተገለጸ። በዚህም መሰረት በያዝነው አመት አንድ መቶ ያህል ቻርጅ ማድረጊያ ጣቢያዎች ተሰርተዋል። በአውስትራሊያ ሶስት ሺህ የሚሆኑ ቻርጅ ማድረጊያ ስፍራዎች ያሉ ሲሆን በስራቸውም ሰባት ሺህ የሚሆኑ ሶኬቶችን ይዘዋል። የፌዴራል መንግስት አሃዛዊ መረጃውን አስመልክቶ የመኪኖቹ ሞዴል በገበያው ላይ እንደ ልብ መገኘት የቻርጅ ማድረጊያ ቦታዎች ቁጥር እንዲጨምር ያደረገ ሲሆን ማዓዙም ከ2023 እስከ 2024 መጨመሩንም አሳይቷል። የፍልስጤሙ ፕሬዝደንት መሐሙድ አባስ ለአዲሱ መንግስታቸው መሐላን ፈጸሙ። ይህም ለዓለም አቀፉ ማህበረሰብ ጋዛና ዌስት ባንክ አንድ ላይ መሆን አለባቸው ለሚለው ግፊት ምላሽ ለመስጠት እንደሆነም ተገልጿል። የሚስተር አባስ ረዳት መሀሙድ ሙስጠፋ የውጭ ጉዳይና ፕሪምየር ቦታን ሸፍነው እንደሚሰሩም ሲሰጣቸው ገልጿል። ሚስተር ሙስጠፋ በሙያቸው የምጣኔ ሀብትና የንግድ መሪ ሲሆኑ ቀዳሚ ተግባራቸውም ጦርነትን ማስቆምና ጋዛን እንደገና ማቋቋም ነው ብለዋል። ካቢኔቱ 23 ሚኒስትሮችን የያዘ ሲሆን፣ ከነዚህም መካከል አራቱ ሴቶችና ስድስት ሚኒስትሮች ከጋዛ የመጡ ናቸው። የቀድሞው የጋዛ ከተማ ከንቲባው የነበሩት መጅድ አቡ ረመዳንም ተካተውበታል። ፖፕ ፍራንሲስ በፈረንጆቹ የፋሲካ በዓል ንግግራቸውን በእስራኤልና ሐማስ መካከል እንዲሁም በዩክሬን ያለው ጦርነት እንዲቆም ጥሪ ያቀርበዋል። የ ሰማንያ ሰባት ዓመቱ ፖፕ በሺዎች ለሚቆጠሩና በቫቲካን ሴንት ፒተር አደባባይ ለተሰበሰቡት ተከታዮቻቸው ለመታየት የበቁትም ባለፈው አርብ ማድረግ ከነበርባቸው የዕለተ አርብ የጸሎት ስነስርዓት በጤና ምክንያት ራሳቸውን ካገለሉ በኋላ ነው። ፖፕ ፍራንሲስ አያይዘውም ሲናገሩ ጸሎቴ በዓለም ዙሪያ የበርካታ ጦርነቶች ጥቃት ሰለባ ለሆኑት በእስራኤልና ጋዛ፣ ዩክሬን ይሁን ከሞት የተነሳው ክርስቶስ በጦርነት ለተጎዱት ቀጥናዎች ሰላምን ያውርድ። ዓለም አቀፍ ህጎችን መሰረት በማድረግም በራሽያና ዩክሬን መካከል የተያዙ እስረኞች ወደ ቤታቸው እንዲመለሱ እጸልያለሁ ብለዋል። ፖፕ ፍራንሲስ በቅርቡ በገጠማቸው ህመም ሳቢያ ሆስፒታል የቆዩ ሲሆን የጾሙን የመጨረሻ ቅዱስ ሳምንት በስፋት ከአማንያኑ ጋር ለማድረግም ጥረት አድርገዋል። የፋሲካ እሁድ በክርስትና እምነት ተከታዮች ዘንድ ከፍተኛ ስፍራ የሚሰጠው ሲሆን አንድ ነጥብ አራት ቢሊየን ተከታዮች ላሉት አማንያንም ታላቅ ስፍራ አለው። ወደ ስፖርት ዜና ስናመራ የአርሰናል አጥቂ ስቲና ብላክስቲኒዮስ ቡድኑን አሸናፊ ያደረገውን ጎል በተጨማሪ ሰዓት በማስቆጠር የቼልሲን ቡድን አንድ ለዜሮ በመርታት አርሰናል የሊጉ አሸናፊ ሆኗል። የአርሰናል ድል ደስታ የቡድኑ የመሀል አከፋፋይ በሆነችው ፊዳ በድንገተኛ ራሷን ስታ በመውደቅ ያሳቢያ የጨለመ እንደነበረ የቡድኑ መሪ አሊሽያ ሩሶ ለቢቢሲ ተናግራለች። እርግጥ ነው ከቡድናችን አባል አንዷ በዚህ ሁኔታ ራሷን ስትስት አስደንጋጭ ነው። ሁላችንም ጸሎታችንና ምኞታችን የነበረው ቀላል እንዲሆንላት ነበረ። ፍሬዳ ጭሩ ተጫዋች ናት። በመላው ሰውነቷ ነው ኳስን የምትጫወተው። ዛሬም ያሳየችን ይህንን ነው ብላለች። አርስናል ዘግየት ብሎም ባወጣው መግለጫ ፊዳ ወደ ጤናዋ እንደተመለሰችና ቡድኑም ወደ ደስታ ማጣጣሙ እንደተሸጋገረ ነው። ወደ አየር ጠባይ ዜናችን ስናልፍ በዛሬ ሁለት ፐርዝ፣ ፀሐያማ 29 ዲግሪ ሴንቲግሬድ፣ አደላይድ፣ ዝናባማ 23፣ ሜልበርን፣ አውሎ ንፋስ የቀላቀለ ዝናብ ሊኖር ይችላል፣ 26፣ ሆባርት፣ በከፊል ደመናማ 21፣ ካምብራ፣ በከፊል ደመናማ 29፣ ወሎንጎክ፣ ፀሐያማ 27፣ ሲድኒ፣ ፀሐያማ 28፣ ኒውካስል፣ ፀሐያማ 28፣ ብሪዝበን፣ ዝናብ ይኖራል፣ 27 ዲግሪ ሴንቲግሬድ፣ ኬንስ፣ ዝናባማ 31፣ ዳርዊን፣ ዝናባማ 32፣ እንዲሁም በመዲናችን አዲስ አበባ በዛሬው ዕለት ከፍተኛው 23 ዝቅተኛው 15 ዲግሪ ሴንቲግሬድ ይጠበቃል። ወደ ውጭ ምንዛሬ ዜና ስናልፍ በዛሬው ዕለት አንድ የአውስትራሊያ ዶላር 36 ነጥብ 85 የኢትዮጵያ ብር አንድ የአሜሪካ ዶላር 56 ነጥብ 59 እንዲሁም አንድ ዩሮ 61 ነጥብ 07 ተመንዝሯል። የቀኑ ዜናችን በዚሁ ተጠናቋል።